The Voice of America Be away Yeh America Dims Radio Tabano. የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ምርጫ 2007 የምሽቱ አብላጫ ፕሮግራማችን ትኩረት ነው። በዛሬ ዕለት በተለያዩ አካባቢዎች በተካሄዱ የምርጫ ዘመቻዎች ከአምቦ ከመቀሌና ከአዲስ አበባ ባልደረቦቻችን ያጠናቀሯቸውን ዘገባዎች ይዘናል። ዲሞክራሲ በኢትዮጵያ እንዲሰፍን በትላንትናው ምሽት የተጀመረ ውይይትም ይዘናል። ቅዳሜ ግንቦት ስምንት 207 ዓ ም ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮች ከምሽቱ ልዩ ፕሮግራም ጋር አስተናጋጃችሁ አላ ከበደ ነኝ። ጽዮን ግርማ በቴክኒክ ምህንድስናው እያቀናበረች አብራን ታመሻለች። መልካም ምሽት። አሁን የሰዓቱን ያለም ዜና ከአዲሱ አበበ። እንደምን አምሽታችኋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪና የቻይና ዋቻቸው ሉዓላዊነትን በተመለከተ መወያየታቸው ተነገረ። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ በዚህ ወቅት ቤጂንግ ድንበሯንና ለዓላዊ ክብሯን የማስጠበቅ ቁርጠኛነቷ ከዓለት ድንጋይ የጠነከረና የማይናወጥ ነው ሲሉ ተናግረዋል። ዋይት ሀውስና መከላከያ ሚኒስቴር ማለት ፔንታገን ዛሬ ቅዳሜ እንደገለጡት የዩናይትድ ስቴትስ ልዩ ኃይል ምስራቃዊ ሶሪያ ውስጥ የሚገኘውንና ራሱን እስላማዊ መንግስት የሚለውን አማጺ ቡድን ከፍተኛ አዛዥ ገደለ፣ ባለቤቱን ማረከ። ሌሊቱን በተካሄደ አሰሳ የተገደለው የአይሲሱ ጦር መሪ አቡ ሰይፍ የሚባለው ሲሆን ዋሽንግተን እንደምትገልጠው ወታደራዊውን እዝና የገንዘብ ማንቀሳቀሱን ስራ በዋናነት የያዘ የቡድኑን የጥቁር ገበያ እንቅስቃሴ የሚመራ ነበረ። በዋይት ሀውስ መግለጫ መሰረት ፕሬዚዳንት ባራክ ኦባማ ናቸው ትናንት አርብ ማታ ትዕዛዙን ያስተላለፉት። የመን ውስጥ የተደረሰውን የተኩስ አቁም ስምምነት ነገ እሁድ ከማብቃቱ አስቀድሞ ዛሬ ቅዳሜ ግጭት ተፈጥሮ አያሌ ሲቪሎችን ጨምሮ የመንግስት ወታደሮችና የሽምቅ ተዋጊው ቡድን አባላት ሞተዋል፣ ቆስለዋል። የየመን መንግስት ባለስልጣናት እንደሚሉት ሽምቅ ተዋጊዎቹ ታኢዝ ከተማ ውስጥ በሚገኙ አያሌ መንደሮች ላይ ባካሄዱት ድብደባ በተፈጠረው ግጭትም ቢያንስ 12 ሰዎች ሞተው ከ24 በላይ ቆስለዋል። ሳውዲ አረቢያ መራሹ ጣምራ ቡድን ውጥ የሽምቅ ተዋጊዎችና የመንግስት ወታደሮች ነበሩ። ባለፈው ማክሰኞ ተኩስ አቁም የተፈራረሙት። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞው የግብፅ መሪ ፕሬዚዳንት መሐመድ ሞርሲ የሞት ፍርድ ተፈረደባቸው። ከፕሬዚዳንቱ ጋር የተወነጀሉና እንደ አውሮፓ አቆጣጠር በ2011 በተፈጸመው ወህኒ ቤቱን ከፍቶ እስረኞችን በመልቀቅ የተከሰሱ ሌሎች ወደ አንድ መቶ ያህል ባለስልጣናትም እንዲሁ ሞት ተፈርዶባቸዋል። በዛሬ ቅዳሜ ይፋ በተደረገው ብይን ሙፍቲው ማለትም የግብፁ ታላቅ መንፈሳዊ ባለስልጣን በመጪው ግንቦት 26 ቀን የመጨረሻውን ውሳኔ ይሰጥበታል ተብሏል። ፕሬዚዳንት ሞርሲ ባለፈው ወር የእድሜ ልክ እስራት ተፈርዶባቸው እንደነበር አይዘነጋም። ሰሜን ምስራቅ ናይጄሪያ ውስጥ ዛሬ ቅዳሜ የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ ሰባት ሰዎች ገድሎ ሌሎች 33 አቁስሏል። አጥፍቶ ጠፊዋ ፍንዳታውን ያደረሰችው ዮቤ ክፍለ አገር ዋና ከተማ ዳማቱሩ አጠገብ በሚገኝ ኦቶቡስ ጣቢያ አካባቢ ነው። ዮቤ ከዚህ ቀደምም በተደጋጋሚ የቦምብ ፍንዳታዎች የደረሱባት ሲሆን ሰሜን ምስራቅ ናይጄሪያ ደግሞ በአሁኑ ሰዓት ከነውጠኛው የቦኮ ሐራም አማጢ ቡድን ጋር የሚካሄድ ወይም ውጊያ ወይም ጦርነት የሚካሄድበት አካባቢ ነው። የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ከስልጣናቸው ለማስነሳት የተዶለተውን መፈንቅለ መንግስት ያከሸፉትን የደህንነት ኃይሎች አመሰገኑ። ፕሬዚዳንት እንኩሩንዚዛ ምስጋናውን ያቀረቡት ትናንት አርብ ማታ በሞተር ብሽክሌ ሊታጅበውና መንገድ ዳር የተሰለፉ ደጋፊዎቻቸው በጭብጨባና በሆታ ከተቀበሏቸው በኋላ በመላ አገሪቱ ባሰሙት የራዲዮ ንግግር ነው። ፕሬዚዳንቱ በዚሁ ንግግራቸው ለሶስተኛ ጊዜ የምረጣለው ብዬ ያልኩትን ውሳኔ መቃወም አቁሙ፣ ከእንግዲህ ምንም አይነት ቅዋሜና ሰልፍ አይኖር ሲሉ አዘዋል። ከዚህ ውጪ አመፅ ለማካሄድ የሚያስብ ቢኖር አይሳካለትም ብለዋል እንኩሩንዚዛ። በሮማ ብሩሰ ሊቀነ ጳጳሳት አባ ፍራንሲስ ከፍልስጤማውኑ መሪ መሐመድ አቦስ ጋር ዛሬ ቅዳሜ ተወያዩ። ቫቲካን ውስጥ ለ20 ደቂቃ ባካሄዱት ውይይትም አባስን አቡኑ የሰላም መልእክተኛ ሲሉ አወድሰዋቸዋል። የካቶሊክ ቤተ ክርስቲያን ፍልስጤም ውስጥ የምታካሄዳቸውን እንቅስቃሴዎች በተመለከተ በቫቲካንና በፍልስጤም መንግስት መካከል በተደረገ አጠቃላይ ስምምነት ሁለቱም ወገኖች መደሰታቸውን የወጣው መግለጫ አመልክቷል። በመጨረሻም የታሊባን ነውጠኛ ደቡብ ምስራቅ ፓኪስታን ክፍለ ሀገር ከምትገኝ ሳይድ ካራም ወረዳ አያሌ መንገዶችን ዛሬ ቅዳሜ እንዳፈነ የአፍጋኒስታን ባለስልጣናት አስታውቀዋል። ዜናው አበቃ። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከስርጭት መሀንዲሱ ኬቪን ና አቀናባሪ ጽዮን ግርማ ጋር አብረናችሁ እስከ ምሽቱ አራት ሰዓት እንዘልቃለን። አሁን የምርጫ ሁለት ሺ ሰባት ዘመቻዎችና እንቅስቃሴዎች ቀዳሚው ዘገባችን ወደ አምቦ ነው የሚወስደን የመድረኩ ና የኦሮሞ ፌዴራሊስት ኮንግሬስ ፓርቲ መሪ ዶክተር መረራ ጉዲና በዛሬው ዕለት በበርካታ ሺዎች የተቆጠሩ የአምቦና ጉደር ከተማ ነዋሪዎች የተገኙበት የምርጫ ቅስቀሳ አካሂደዋል ይላል ባልደረባችን የኖክ ሰማ ጊዜር ከጉደር ከተማ ያጠናቀረው ዘገባ እንሆ። ከአዲስ አበባ በስተ ምዕራብ የምትገኘው የጉደር ከተማ በዛሬ ዕለት በአይነቱ ትልቅና በዜማና በሆታ የደመቀ የምርጫ ቅስቀሳ አስተናግዳለች። የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የጉደርን ሕዝብ ወክለው ለሶስት ተከታታይ ዓመታት በፓርላማ በአባልነት ማገልገላቸው ይታወሳል። በዛሬ የምርጫ ዘመቻቸው ለድምፅ ሰጪዎች ያቀረቡት መልእክት ከኦሮሞ ሕዝብ የመብት ጥያቄዎች አንስቶ የምጣኔ ሀብትና የልማት ተጠቃሚነት አንጻር በኦሮምኛ ሰፊ ንግግር አሰምተዋል። ዶክተር መራራ ለህዝቡ ያሳለፉትን መልእክት እንዲያብራሩም ጠይቄአለሁ። ዋና መልእክታችን ይህ መንግስት ላለፉት 24 ዓመታት በኢትዮጵያ ህዝብ ላይም በኦሮሞ ህዝብ ላይም ሲሰራቸው የነበሩትን ወንጀሎች፣ ሲያካሄዳቸው የነበሩ ዋከባዎች፣ ሲያካሄዳቸው የነበረው ዘረፋዎች ለህዝቡ መግለጽ ነበር በዲሞክራሲ ስም ለሀያ አራት አመታት በዲሞክራሲ ስም ለሀያ አራት አመታት ሲያደርጋቸው የነበረውን ጸረ ዲሞክራሲያ አገዛዝ ስንናገር ነበር። በዝርዝር አንዳንድ ቦታዎች መሬት በመቀማት የአምቦ ከተማ ሕዝብ እንዲሁም ወደ 10 ኪሎ ሜትር በስተ ምዕራብ የምትገኘው የጉደር ከተማ ኗሪዎች ግንቦት 16 ቀን ተወካዮቻቸውን ሲመርጡ መብትና የምጣኔ ሀብት ተሳታፊነት አብይ የምርጫ መስፈርቶቻቸው እንደሆኑ ገልጸውልኛል። በዚህ ሳምንት ውስጥ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአምቦ ከተማ ወደፊት የሚገነባ የባቡር መስመር የመሠረት ድንጋይ አኑረዋል። ከተማዋን አብይ ከሆኑ የምጣኔ ሀብት ማዕከሎችን ለማስተሳሰር በማሰብ መከናወኑን ጠቅላይ ሚኒስትሩ ገልጸዋል። አምቦና አካባቢዋ በስፋት ከግብርና በስተቀር ሰፊ የኢንዱስትሪ ልማቶች አይታዩባትም። በዛሬው ዕለት ያነጋገርኳቸው የከተማዋ ነዋሪዎች በአምቦ ያለው የምጣኔ ሀብት እንቅስቃሴ አምቦ ውሃና ለግንባታ የሚውለው አምቦ ድንጋይ ነው ብለዋል። እስኪ የጥቂቶቹን አስተያየት እንስማ። ቴቸርታ ከለዶሳ ይባላል። የት አካባቢ ነው የምትኖረው? እኔ የምኖረው ጉዳር ዜሮ ሁለት ቀበሌ እንግዲህ። እዚህ ዛሬ የተገናኘ ነው። ዶክተር መራራ ጉዲና የኦፌኮ መሪ እዚህ የምረጡ እንቅስቃሴ ሲያደርጉ ነበረ። ለምንድን ነው አንተ እዚህ እኔ አመጣቴ ከስር ከመሰረቱ በ1996 ነው የጨረስኩ ከትምህርት ቤቱ እስካሁን ተምረም እድል አላገኘትም። ሁለተኛ ደግሞ ለምርጫ ፍትሐዊ ነጻነት ለማገኘት እዚህ ዶክተር መራራ ጉዲና ተገኝቶ ለመብታችን ለመከራከራቸው በጣም ደስ ብሎ ነው የመጣሁት። ስራ በማጣት ነው እዚህ የተሰለፍከው ማለት ነው? ስራ መጥቼ አንደኛ ስራ አጥነኝ፣ ሁለተኛ ደግሞ ብዚህ አካባቢ ላይ 95 96 ተገርፌ ያልታሰርኩበት ቦታ የለም። ታፍኜ አምቦ ቤተ መንግስት ውስጥ ሁርማት ኮንቴነር ውስጥ ያልተገረፍኩበት ቦታ የለም። እስካሁን አስተማሪነት ነጻ ካላገለገልክ አንድ ሁለት ወር ወይ ሶስት ወር ወይ አንድ አመት ሁለት አመት ሶስት አመት ካላገለገልክ ስራ አታገኝም የሚባል በዛ ምክንያት እኔ ይህን ስራ ነጻ አልሰራም። እኔ የደሀ ልኝ ነኝ። ወደ ቀን ስራ ገብቼ ሰርቼ ራሴ ማኖር አለብኝ ብዬ ለቅቀ ኪንግናም ኢንተርፕራይዝ ኮሪያ ደቡብ ኮሪያ የሚባሉትን በመካኒክነት ረዳት መካኒክ ገባሁ። ከዛ በጉጂ ዞን ውስጥ ሁለት ዓመት ከምናምን ሰርቼ አሁን ደግሞ ስራ ጥቼ ቁጭ ብያለሁ። ስራም ስላለቀ የመንገድ ስራ ስላለቀ በዛ ምክንያት አሁን ስራ ጨርሼ ቁጭ ብያለሁ። ዶክተር መረራ ጉዲና እዚህ መጥቶ ለእኛ መፍታችን ለፍትሐዊ ለኦሮሞ ወጣቶች መከራከራቸውን በጣም በጣም ደስ ብሎኝ እዚህ ጋር ለወደፊትም ደግሞ እንደዚህ እንደሚቀጥል ዛሬ በአንድ አምስት እያሉ ሰዎቹን ተማሪዎቻችን እያሰሩ እያስቸገሩን ነው። በዚህ ግን ደስ ብሎኝ ነው መጣው ነው። መልካም እንግዲህ፣ አንዳንድ ወጣቶችን ስናነጋግር ኢህአዴግ በስፋት የስራ እድል እንደፈጠረላቸው ይገልጻሉ። በተለይ የመንገድ ስራ እንደዚህ የመሳሰሉት የግንባታው፣ የትምህርት እድል፣ የስራ እድል ተስፋፍቶልናል ይላሉ። ይሄ አንተ ቅድም ከገለጽከው ጋር አነጻጽርና እንዴት ታየዋለህ? ዶክተር መራራ ከዚህ የተሻለ ወይም ደግሞ የሳቸው ፓርቲ ኦፊኮ ከዚህ ከኢህአዴግ ወይም ከኦህዴድ የተሻለ ምን ያመጣሉ ብለህ ነው ድጋፍን የምትሰጠው? በትምህርታቸው እርሳቸው በእውቀት በዚህ መንግስት አድሎ እንዳ ስላለ ከዚህ የተሻለ ከዚህ በተለይ ለኦሮሞ ወጣት ከዚህ የተሻለ ውጤት ያመጣሉ ብዬ እገምታለሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከጉደር ወደ አዲስ አበባ የተጓዘው ባልደረባችን ሄኖክ ሰማእግዜር በሌሎችም ዘገባዎች ምላል እናገኘዋለን። የምርጫውን ሂደት እየተከታተለ ከሌሎች ባልደረቦቻችን ጋር ይዘግብልናል። ሄኖክን አመሰግናለሁ። አድማጮች የምትከታተሉት በ19 ፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ልዩ ስርጭታችንን ነው። አሁን ወደ መቀሌ ነው የምናልፈው፣ ሌላ የምርጫ 2007 ዘመቻ እንግዲህ ዛሬ በመቀለ ከተማ ውስጥ የምርጫ ለቅምሻ የሰማችሁት ሌላ የምርጫ ዘገባ 2007 ዘገባ ወደ መቀሌ ስናመራ ነው። ዘጋቢያችን ግርማ የገብሩ ከአዲስ አበባ ወደ መቀሌ ዛሬ ጠዋት ተመልሶ አረና ትግራይ ዛሬ በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ ተከታትሏል። የአረና ህዝብ ግንኙነት ኃላፊ አቶ አዶም ገብረስላሴን ያነጋገረው ወደ ዝርዝሩ እንግዲህ ዛሬ በመቀለ ከተማ ውስጥ የምርጫ ቅስቀሳው ቀጥሏል። ዛሬ ገዢ ፓርቲውም የጠራው ህዝባዊ ስብሰባ ነበረ። በተመሳሳይ ደግሞ አረና መድረክም በመቀለ ማዘጋጃ ቤት እንዲሁ ህዝባዊ ስብሰባ ጠርቷል። እስኪ ከአረና መድረክ አንዱ አመራር ስለ ስብሰባው ሁኔታ እና አላማ ይነግሮናል። ማለበል እሺ ስሜ አምደም ገብረስላሴ ይባላለው። በአረና መድረክ የህዝብ ግንኙነት ኃላፊ ነው። የዛሬው ህዝባዊ ስብሰባ የምርጫ ቀስቀሳ ነው። በዚህ በመቀሌና አካባቢዋ ያሉ ነዋሪዎች የመድረክ አማራጭ ፖሊሲዎች፣ ሀሳቦች ሰምተው በእውቀት የተመሰረተ ምርጫ እንዲያካሂዱ እንዲረዳቸውና አረና መድረክም በአግባቡ ሀሳቡ ወደ ህብረተሰቡ ለማድረስ ነው የተጠራው። እና የገመታችሁት ወይም ያሰባችሁትን ያህል ህዝብ ተሰብስበዋል? በአሁኑ ሰዓት ህወሓት ሰልፍ ነው፣ ህዝባዊ ስብሰባ ነው ጠርተዋል እና ህዝብ ደግሞ በአንድ ለአምስት ተይዘዋል። በዚህ አካሄድ ህብረተሰቡ ጠዋት፣ ሌሊትም፣ ትናንትም አንዱ ሰው እንዳይቀር እየተባለ እየተስፈራራ ነበር። አሁን ከ2002 ስናነጻጸረው ህዝቡ አነስተኛ ነው ሊባል ይችላል። እኛም እንዳሰምነው ግን ብዙ ህዝብ ነው የተገኘው እና ይሄ የተገኘው ህዝብ ደግሞ የኢህአደግ ተጽዕኖዎች የህወሀት ተጽዕኖዎች ሳይበግረው ነው የመጣው። በርካታ እና በቂ ህዝብ ተገኝቷል እላለን። እንግዲህ አረና መድረክ በዘንድሮ ምርጫ ወደ ህዝብ ያቀረበው አማራጮች ምንድን ናቸው የሚለውን ነገር ደግሞ ምናልባት ነገ ከሌሎቹ የአመራር አባላት ዘርዘር ያለ ኢንፎርሜሽን ለማቅረብ እሞክራለሁኝ። አቶ አንዶም ገብረስላሴን በጣም ነው የማመሰግኖት። አንድ ነገር ለማስተላለፍ ፈልጋለሁ። በዚህ ከቅስቀሳ ተያይዞ በመላው ትግራይ አካባቢዎች እየቀሳቀስን ነው። በዚህ ሂደት ግን በጣም ከፍተኛ የሆነ እንቅፋቶች እየተፈጠሩብን ነው። ለምሳሌ ዛሬ በአጽው ወንበርታ 11 አባሎቻችን እስቀሳ እያካሄዱ ያሉ በፖሊስና በጸጥታ ኃላፊዎች ተይዘዋል። ይህም የምርጫ ቦርድ የክልል ምርጫ ቦርድ ደውለን አሳውቀን መብታቸው እንደሆነ አሳውቀ እያለ ለሱም ተሰሚነት አልተገኘም። በሀገረ ሰላምም ፖስተሮች እየተለጠፉ ፖሊስ እያለ አስተዳዳሪዎች እያሉ እየተቀደደ በአይናቸው እያዩ ዝም ያሉት የታሰረ አባልም አለን። በአዲ ዳዕሮም አራት አባሎቻችን ፖስተሮች እና ወረቀቶች ሲያድሉ የነበሩት በፖሊስ ተይዘው የት እንደሄዱ አላወቅንም። እስካሁን በማጫው በተመሳሳይ መልኩ አባሎቻችን እየታሰረ ነው። በአደባ ወይም በመሐመራ አካባቢ በተመሳሳይ መልኩ ፖስተሮቹ እየተቀደዱ በፖሊስ ፊትም በአስተዳደሮች ፊትም ምንም እርምጃ እየተወሰደ አይደለም እና ከፍተኛ የሆነ አፈና ነው እየደረሰብን ያለው በአባሎቻችን ና እንግዲህ በዚህ በምረጡን ቅስቀሳ ወቅት እየደረሰብን ነው የምትሉትን ተጽዕኖ በወቅቱ ለምርጫ ቦርድ እያቀረባችሁ ነው? አዎ፣ ሁሉም እንቅስቃሴ እየተደዋወልን ከምርጫ ቦርድ ኃላፊም በዛሬ ቀን እንኳን የአጽና የሀገረ ሰላም ደውለን አሳውቀናል። እሳቸውም ደውለው ነበር ወደ ምርጫ አስፈጻሚ ወረዳው ለምሳሌ ወደ አጽቢ ደውለዋል። የሚሰማቸው ግን አልተገኘም። አንሰማም ነው የተዋለውና ይሄ ምርጫ ቦርድ እናሳውቃለን። በሁሉም አካባቢዎች ግን ምላሽ ግን የለም። ህጉን ተከትለን ለሚመለከተው የምርጫ ቦርድ ግን እናሳውቃለን። ይህንንን በሚመለከትም ከፍተኛ የመንግስት የጸጥታና የፍትህ አካላትን ጠይቄ ደግሞ ምላሹን ለማቅረብ ጥረት አደርጋለሁኝ። ለዛሬ እንግዲህ አቶ አንዶን ገብረስላሴን በጣም ነው የማመሰግኖት። እኔም አመሰግናለሁ። እኔም ግርማይን ለዘገባው አመሰግናለሁ። ግርማይ ገብሩ ታዲያ በዘንድሮ ምርጫ ህወሀት ኢህአዴግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ዶክተር አዲስ አለም ባሌማ ጋርም ሰፋ ያለ ቃለ ምልልስ አድርጓል። ሰዓታችን ከፈቀደ ምሽቱን እናቀርባለን። አሁን ታዲያ ከመቀሌ ወደ አዲስ አበባ እንመለስ። የጠየቀው ቦታ መስቀል አደባባይ ስላልተፈቀደለትና የተጠናከረ የፖሊስ ኃይል በሕዝቡ ላይ የፍርሃት ድባብ ስላጠላ ባለው ያቀደውን ሕዝባዊ ስብሰባ ማድረግ እንዳልቻለ መድረክ አስታውቋል። የአዲስ አበባ ከተማ አስተዳደር ግን መስቀል አደባባይን መጠቀም ለመድረክ ብቻ ሳይሆን በከፍተኛ የመንግሥት ባለሥልጣናት ለተጠራ ስብሰባም አለመፈቀዱን ነው የሚናገረው። እስክንድር ፍሬው ከአዲስ አበባ ተከታዩን ይዟል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በአዲስ አበባ የጠራው ሕዝባዊ ስብሰባ ሳይካሄድ የቀረው እንዲህ በሙዚቃ የታጀቡ ቅስቀሳዎች ከተካሄዱ በኋላ ነው። በጃን ሜዳ የተገኙት ግን ከሁለት መቶ የማይበልጡ የድርጅቱ አባላትና ደጋፊዎች ነበሩ። በዚህ ምክንያት ስብሰባው መካሄድ እንደማይችል በዚያ ለነበሩ አባላት፣ ደጋፊዎች እና ጋዜጠኞች ያስረዱት የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም ናቸው። ለዚህ ተጠያቂዎቹም ስብሰባው በመስቀል አደባባይ እንዳይካሄድ ያደረገው የአዲስ አበባ አስተዳደር ኢህአዴግና ፖሊስ ናቸው ብለዋል። ዛሬ የጠራነው ስብሰባ ቅድም እንደተባለው በመስቀል አደባባይ ነበር። አይፈቀድም ተብሎ እዚህ ተባለ። እዚህ ደግሞ ዙሪያውን በፖሊሶች ተከቦ እንዳውም ፖሊስ ከምን ጊዜውም በላይ ወጥቶ በሕዝቡ ላይ የፍርሃት ድባብ እንዲያጠላ ነው የተደረገው። የሚመለሱም አሉ ከየቦታው ይህንን እየዞርን አይተናል። ስለዚህ ዛሬ የአዲስ አበባ እጩዎች ራሳቸውን ለማስተዋወቅ በዚህ ቦታ የጠሩት ስብሰባ በተፈለገው ባይሳካም እዚህ የተገኛችሁት ለሕዝባችን መልእክቱን ለማስተላለፍ በቂ ናችሁና እናንተ የፍርሃትን ድባብ ሰብራችሁ እዚህ በመገኘታችሁ በመድረክና በራሴ ስም እንዲሁም በአዲስ አበባ እጩዎቻችን ስም አመሰግናለን እናመሰግናለን። መልካም ቀን ይሆንላችሁ። መልካም የምርጫ ጊዜ ይሆንላችሁ። የመድረኩ ዋና ጸሐፊ ለቪኦኤ ሲናገሩም ስብሰባውን ለምን ሊካሄድ እንዳልቻል አብራርተዋል። አልተካሄደ ምንድነው ምክንያቱ? ዋናው ምክንያቱን አሁን የተናገርኩት እኮ ነው። መጀመሪያ ስንጠይቅ መስቀል አደባባይ ነው። ሁለተኛ ደግሞ እዚህ ሲፈቀድ እዚህም ተቀብለን እዚህ ስንመጣ በዚህ ዙሪያ እንደምታየው የተለያዩ ስብሰባዎችን ጠርተዋል። እነሱም እንደገና ደግሞ ገዢው ፓርቲ እንደገና ደግሞ የሚገቡ ሰዎችን በየቦታው በተለያየ መንገድ ይከለክላሉ። አሁን በዚህ መንገድ እንኳን ነው ወጥቼ ሳይ ነበር። ስለዚህ እንዲህ አይነት ስብሰባ አይደለም የአዲስ አበባ እጩዎቻችን ናቸው የጠሩት፣ እንዲህ አይነት ስብሰባ ለማካሄድ አይደለም እና የአዲስ አበባ እጩዎች የበለጠ ይነግሯል። ምን ያለ ሰው ነበር እናንተ የጠበቃችሁት መጀመሪያ እኛ ሰላሳና ሃምሳ ሺህ ብር ህዝብ በላይ ነው የጠበቅነው። ይሄ በተግባርም ደግሞ ታይቷል። በየክፍላት ሀገራቱ ባስካሄድናቸው ስብሰባዎች በቴሌቪዥንም የተመለከታቸው ይመስለኛል። ስለዚህ የአዲስ አበባ የተለየ አይደለም። ግን የተደረጉት ተጽዕኖዎች ውጤቱን ለእኛ መልእክቱ ተላልፏል። ምንም ይሄን ያህል የሚያሸብር እናንትን የሚል ነገር የለም የአዲስ አበባ አስተዳደር በሰጠው ምላሽ መስቀል አደባባይ ያልተፈቀደበትን ምክንያት አስረድተዋል። በአስተዳደሩ የካቢኔ ዳይሬክቶሬት ኃላፊ አቶ ፈለቀ ነጋሽ እንዳሉት በመስቀል አደባባይ ያለው ተጨባጭ ሁኔታ ግልጽ ነው። አደባባዩ የባቡር መስመር ግንባታና ሌሎችም እንቅስቃሴዎች ያሉበት በመሆኑ ለስብሰባ እንዳልተፈቀደ ገልጸዋል። በቅርብ ጊዜ የሕዳሴውን ግድብ የተመለከተ ስብሰባ ላዘጋጁ ከፍተኛ የመንግስት ባለስልጣናትም ይህንን ስፍራ ከልክለናል ነው ያሉት። አቶ ፈለቀ እንደገለጹት ስብሰባው በጃን ሜዳ እንዲካሄድ ግን ለመድረክ ፍቃድ ተሰጥቷል። በመድረክ የቀረቡትን ሌሎች ቅሬታዎች በተመለከተ ግን ከአዲስ አበባ ውጭ በመሆናቸው መረጃ እንደሌላቸው ጠቅሰዋል። ለሕዝብ ተወካዮች ምክር ቤት የሚወዳደሩ ሁለት መቶ ሰባ ዕጩዎችን ያቀረበው መድረክ በተለያዩ ክልሎችም ቅስቀሳ እያካሄደ ይገኛል። ሊቀመንበሩን ጨምሮ በዚህ ተግባር ላይ የተሰማሩ ከፍተኛ አመራሮቹም ዛሬ በጃን ሜዳ አልተገኙም። ፓርቲውን ወክለው የተናገሩት አቶ ገብሩ ገብረ ማርያም ግን ምርጫው ነፃና ዲሞክራሲያዊ እንዲሆን የሚጠበቅበትን እንዲያደርግ ለገዢው ፓርቲ ኢህአዴግ ጥሪ አቅርበዋል። ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ተአማኒ ሆነው በህዝብም ዘንድ ተቀባይነት እንዲያገኝ መድረክ አበክሮ ይሰራል በአጽንኦት ይታገላል። እስከዛሬም ስናከናውነው የቆየነው ተግባር ነው። ነገር ግን የምርጫው ተአማኒ መሆን፣ የምርጫው ዲሞክራሲያዊ መሆን፣ የምርጫው ፍትሐዊ መሆን፣ የምርጫው ተቀባይነት ማግኘት በመድረክ ብቻ በጽናት ትግሉ ስለተያዘ ሳይሆን ጉዳዩ የሚመለከታቸው አካላት በሙሉ ገዢውን ፓርቲ ጨምሮ ለዚህ ተግባር የአለመታከት ሲሰሩ ብቻ መሆኑን ዓለምና ኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። መድረክ ከጥቂት ወራት በፊት በአካሄደው የተቃውሞ ሰልፍም ምርጫው ነፃና ዲሞክራሲያዊ እንዲሆን ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። አድማጮች ታዲያ እዚህ ግድም ከተከታታዩ የምርጫ ዘገባዎቻችን ከልዩ ፕሮግራሙ በሙዚቃ ፋታ እንወስዳለን። ሐሙስ ለአርብ አጥቢያ ነው በተወለደ 89 ዓመቱ ላስ ቬጋስ በሚገኘው መኖሪያ ቤቱ ከዚህ ዓለም በሞት የተለየው እውቅ አሜሪካዊ ድምፃዊና የሙዚቃ ወይም የጊታር ተጫዋች ጭምር ነው

ከሌላ ተወዳጅ አሜሪካዊ ድምፃዊ እርሱም ዛሬ በህይወት የለም ሬ ቻርልስ ጋር የተጫወቱት ነው ከብዙ ድምፃውያን ጋርም ተባብረው ተጫውተዋል ሲነርስ ፕሬየር እንሆ Have mercy, please. Oh, yeah. Talk to please have mercy on me. Talk, to Talk to yeah, oh. Friend, if I have done somebody wrong. Won't you have mercy? Sinners Prayer ውዴ ውዲ ከሚላት ጊታሩ ጋር የሚታወቀው የብሉዝ ሶልት ንጉሥ በመባልም የሚጠራው ቢቢ ኪንግ ከ50 ዓመታት በላይ ባሳለፈው የሙዚቃ ሕይወቱ 15 የግራሚ ሽልማቶችን ጨምሮ የዕድሜ ልክ የሙዚቃ መዝገብ ልዩ የክብር ሰው ወይም ሆሎፌም ክብር መጎናጸፍንም ያከለ ወይም ያካተተ የብዙ ሽልማቶች ባለቤት ነው። ኋላ ላይ ሰዓት እንደተገኘ አንድ ሌላ ስልቱን እንጋብዛለን። አድማጮች፣ አሁን ሰፋ ወዳለው እና ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ውይይት ኢትዮጵያ ዲሞክራሲ በትላንትናው ምሽት የተጀመረው ውይይት ነው። ዲሞክራሲ በኢትዮጵያ እንዲሰፍን ባለፈው ሳምንት መገባደጃ፣ ባለፈው ቅዳሜ ዋሽንግተን ዲሲ አቅራቢያ በምትገኘው የአርሊንግተን ከተማ በተካሄደ አንድ አውደ ጥናት የቀረበ ጥናታዊ ጽሑፍ ርዕስ ነው። ኢሳት የኢትዮጵያ ሳተላይት ቴሌቪዥን ነው። ኢትዮጵያና የአፍሪካ ቀንድ በሚሉ ርዕሶች አብይ ርዕስ አዘጋጅነት በተሰናዳው በዚህ ሁለት ቀን አጉባኤ ከቀረቡት በርካታ ጥናታዊ ጽሁፎች አንዱ የሆነውን የዚህ ጽሁፍ አቅራቢ ዶክተር ዳንኤል ተፈራን ጋብዘናል። በጽሁፋቸው መነሻነትም ከባልደረባዬ ትዝታ በላቸው ጋር ከዶክተር ዳንኤል ጋር በትላንትናው ምሽት የጀመርነው ውይይት ሁለተኛ ክፍል እንዲህ አሁንም ከጽሁፎ መንደርደሪያ የእርስዎን ጽሁፍ የማንበብ እድል አልነበራቸው፣ በጉባኤው የሚያቀረቡትን ጥናታዊ ጽሁፍ እና ውይይት መከታተል ያልቻሉ መረዳት እንዲችሉ እናደርግ። በኢትዮጵያ ጉዳይ ላይ ሲገልጹ ዲሞክራሲያዊ መቻቻል ወይም ድርድር ባህሉ አለመኖሩን ይጠቅሳሉ። ነገር ግን የዲሞክራሲያዊ ባህል መቻቻልንና ድርድርን የግድ የሚል መሆኑን ያስረግጣሉ። ያም እንዲሳካ ኢትዮጵያ በዲሞክራሲያዊ መሰረት ላይ እንድታድግ ወይም እንድትበለጽግ፣ ያን ልማድ ማምጣት አለብን ይላሉ። እስኪ ከዛሬ ሁኔታ ጋር ያነጻጽሩት። በውይይቱ በጣም ሰፋ አድርገው የሄዱበት ነው። እሺ፣ ትክክል ነው። በትክክል ነው የተመለከትከው የኔ ጽሁፍ ይሄንን ታሪካዊ መስረጃ ከሰጠ በኋላ በኃላፊነት የያዛቸው እነዚህን ሁለት የፖለቲካ ካምፖች ነው። አንዱ ካምፕ ወይም አንዱ የአንዱ ቡድን የሚለው እና ሌላው ቡድን የሚለው ሁለቱም የሚጋጩ ፊት ለፊት የሚጋጩ ናቸው። ተሰብስበውን በእነዚህ በሶስት ጉዳዮች ላይ ተነጋገሩ ነው የሚለው የእኔ ጽሁፍ። እነዚህ ሶስት ጉዳዮች አስፈላጊ ናቸው። ጠመንጃ አይደለም መፍትሄ የሚሰጠው፣ መፍትሄ የሚሰጠው ዋነኛ ጉዳዮች ላይ እነዚህ ሶስቱን ነው እኔ የዘረዘርኩት። ሌላ ካለ ሊያቀርቡ ይችላሉ። እነዚህ ሶስቱ ጉዳዮች ላይ መነጋገር አለባችሁ፣ መሸጋሸግ አለባችሁ። አሁን ለምሳሌ ትግራይ፣ አማራ ፖለቲካ ቡድን ያልሆኑት ከዛ ያልመጡት ክልል ይደግፋሉ። ነገር ግን ፌዴራላዊ የሆነ የራስ አስተዳደር ካለ ለምን ነው ክልልን የሚፈልጉት? ምን ምክንያት የለውም። እዛ ላይ መሸጋሸግ ያደርጋሉ። የአገር አንድነት ክፍሎች ትግራይ አማራ ፖለቲካ ከዛ የመነጩት ምንድን ነው የሚሉት? ክልል አገሪቷን ይበታትናል ይላሉ። ትክክል ነው። አገሪቷን ይበታትናል፣ ሕዝብ ያዋጋል፣ ሕዝብ ያለያያል ይላሉ። ስለዚህ ሁለቱ አንደኛው ክልልን ከተወ፣ ያኛው ደግሞ የፌዴራላዊ የራስ አስተዳደርን መቀበል አለበት። ሄዶ ገብቶ እኔ ነኝ የማስተዳድርህ በእኔ ስር ነው የምትሆነው ማለት የለበትም። መቻቻል ማለት ይሄ ነው። በመሬት በኩል ደግሞ ከሄድክ ሁለተኛው ልበል፣ ዝምብዬ አንደኛ፣ ስለ አማራና ትግራይ ፖለቲካ የማዕከላዊ የራስ አንድነት አለ። ኢትዮጵያ በጥንት አንድነች የሚለው ክፍል ስለ መሬት ማወቅ ያለበት አለ። የደቡቡም ስለ መሬት፣ የኢትዮጵያ በሙሉ ለም አገር ደቡብ ነው ያለው። በሰሜን በኩል የመሬት እጥረት አለ። በሰሜን በኩል የአየር ጠባይ መለዋወጥ አለ። በሰሜን በኩል ብዙ ጊዜ ረሃብ አለ። በደቡብ በኩል ለም ቦታዎች አሉ። ብዙ ህዝብ በሰሜን አለ ወይም ደግሞ ስራ የሚፈልግ አለ ማለት ነው። በደቡብ ብዙ ሀብት አለ የእርሻ መሬት አለ። እንዴት ነው እነዚህ ሁለቱ አብረው ሊሰሩ የሚችሉት? በመጀመሪያ ወረቀቴ ላይ እንዳየኸው የግል ንብረት የመሬት የግል ንብረት መሆን ቅድሚያ መሰጠት ያለበት ለሚያርሱት ነው። አሁን ባሉት በእርሻ በሰሜን የሚሆን በደቡብ በእርሻ ላይ ባሉት። ከዚህ በኋላ እርሻ ለማልማት ለሚፈልጉ መንግስት መሬት መስጠት ይችላል። ይሄ በግዢ ሊሰጠው ይችላል። በብድር ሊሰጥ ይችላል። ወለድ በሌለው ብድር ባለመሬት ሊያደርገው ይችላል። ይሄደው ዝም ብሎ ይሄ ቅርምት የሚሉት ነገር ሳይሆን ወይም ደግሞ መንደር የሰፈራ መንደር ማቋቋም ሳይሆን ምን ማድረግ ይችላል? በግል በግል ባለ ንብረት ሊያደርገው ይችላል። ቤቱን እንዲሰራ መሬቱን እንዲያለማ ብድር ይሰጠዋል። ያለ ወለድ ብድር፣ ረጅም ጊዜ ይሰጠዋል። ገንዘቡን እንዲ የሚከፍልበት አምርቶ የሚያድግበት ቤቱን መስራት አለበት። ቤት በሳር ቤት ነው የሚኖሩት፣ በቅጠል ውስጥ ነው የሚኖሩት የኢትዮጵያ ገበሬዎች። ለምን ቤት መስሪያ ገንዘብ ከተሰጠ ገንዘብ ማነው መሬት መግዣ ገንዘብ ከተሰጠው መሬቱን ነው የሚያስይዘው። መሬቱን አስይዞ ነው ገንዘብ የሚበደረው። ይህ ከሆነ መሬቱ የራሱ ነው። ጥንካሬ ይኖረዋል፣ የፖለቲካ መብት ይኖረዋል፣ ራሱን በራሱ ያስተዳድራል። እነዚህ ነገሮች ከተደረጉ ሰሜኑና ደቡቡ አብሮ ማይሰራበት ምክንያት ይላል ዶክተር ዳንኤል። አሁንም አዝናለሁ ወደ ኋላ ለመልሶት ነው በትንታኔው አንድ ምናልባትም አሁን አገር ውስጥ ያለውን እውነታ መሬት ላይ የምናየውን እውነታ ቀደም ወዳለው ጥያቄ ኢትዮጵያን በ ቋንቋ ያካለለው ቲፒኤልኤፍ ወይም የህዝባዊ ሀርነት ትግራይ መሆኑን ያንን እንዴት ይመለከቱታል? ምክንያቱም እርስዎ የኢትዮጵያን ሁኔታ በሁለት ነው የከፈሉት። ለምሳሌ የአማራና የትግራይ ብለው የሚሉት አለ። የተቀረው ደግሞ ኢትዮጵያ ውስጥ የሌላ ጎሳ አባላት የሆኑ ህዝቦች በሌላ በኩል ነው ያሉት። ነገር ግን ክልልን ወደ ኢትዮጵያ የፖለቲካ መድረክ ያመጣው አንዱም ህዝባዊ ሀርነት ትግራይ ነው። ለአንድነቱ ለኢትዮጵያ አንድነት ይቆረቆራል የሚባለው ሲሉ የጠቀሱት አንዱ ኃይል ነው። እዛች ላይ አንድ አጠር ያለ ማብራሪያ ይሰጡናል? ያው ከጥያቄ ሽም እዛ ላይ አንድ በደንብ ያልገለጽ ችልኝ ነገር አለ። እንዴት ነው እነሱ የአንድነት ኃይል ናቸው ወይስ የብሔር ኃይል ናቸው? ነው የእርሶ ወረቀት የአንድነት ኃይል እንደሆኑ ነው እንትን የሚለው ሊሆኑ ይችላሉ ሊሆኑ ይችላል። እኔ ለአድማጭ እንድናብራራው ነው። ካለው ተጨባጭ ሁኔታ መሬት ላይ ካለው ተጨባጭ ሁኔታ የክልል አስተዳደርን ኢትዮጵያ ውስጥ ያስተዋወቀው ኃይል ወያኔ ሀርነት ትግራይ ሆኖ ሳለ፣ ነገር ግን በዚህ ወረቀት ላይ ለአገሪቱ ብሔራዊ አንድነት የሚቆረቆር ኃይል ሆኖ ቀርቧል። እና ይሄንን ያብራሩልን ፈ ዶክተር ዳንኤል እንደው አብረው እንዲያ እንዲመለከቱት በዛ ውይይት ላይ የገለጹት አለ። ልሂቃኑን የሰሜኑን ልሂቃን የትግራይና የአማራ ብለው የድሮውን ታሪክ ነው በውይይቱ ላይ ያነሱት። አሁን ትዝታ ደጋግማ ያነሳችሎት ዛሬ በተጨባጭ የሚታወቀው በሀገር ውስጥ ይህንንም የአከላለል በቋንቋ መሠረት ያደረገ አከላለል ያመጣው ይሄ ቡድን ሆኖ ሁለቱ ጋር እንዴት መሆን ይችላል? ከድሮ ታሪኩ ጋራ ለአድማጮች ግር የሚል ሁኔታ ይፈጥራልና እሱን እንዲለዩልን ነው። እሺ እሺ፣ አየህ ጥሩ ጥያቄ ነው ያመጣው። አንደኛ ነገር የትግራይ ወያኔ አሁን ያለው ህዋድ የትግራይን ህዝብ አይወክልም። ኢትዮጵያ እኮ የጀመረችው ከትግራይ ነው። መነሻዋ እኮ አክሱም ነው። የትግራይ ህዝብ የኢትዮጵያን አንድነት ሙሉ በሙሉ ይደግፋል። ወድቋል፣ ሞቷል፣ ተጋድሏል። እነ አፄ ዮሐንስ ከዛም በኋላ ሁለተኛ ህወሀትንም ብትወስድ ይሄ የሌኒን የፖለቲካ ስትራቴጂ ነው የተጠቀሙት የፖለቲካ ዘዴ ምንድን ነው ሌኒን ምንድን ነው ያደረገው ሌኒን ስታሊን እነዚህ ምን አሉ ይሄ የተበደለውን ህዝብ ነጻ ትወጣላችሁ አሉ ይሄን ያሉት በንጉሰ ነገስታዊ አገዛዝ በነበረ ጊዜ ነው ሌኒን አሸንፈው መንግስት ሲይዙ ምን አሉ አይ ዞር በላሉ ተመልከት ህዋት ያደርገውን ይሄንኑ ዘዴ ነው የተጠቀመው ኢትዮጵያን በፍጹም ሊገነጣጥሉ አይፈልጉም ምንድን ነው ያደረጉት? መካካሻ አይነት ነገር ነው። ትክክለኛ ፌዴራልም አይደለም። ስለዚህ ይሄንን መልስ እዛ ላይ ይሄንን ጥያቄ እዛ ላይ ነው የምመልሰው። እና ስለዚህ ነው እነሱ የዘር ይከፋፍላሉ ምናምን የሚባለው ኢትዮጵያ እንድትገነጣጠል አይደለም የሚፈልጉት። ግራ ገብቷቸዋል። ችግሩን ለማቃለል ስላልቻሉ ወይም ነፃነት ለመስጠት ስላልፈለጉ ኃይል ለመስጠት አሸንፈናል ብለው ስለመጡ ኃይሉን በእጃቸው ለማቆየት ሲሉ ያደረጉት ነው እንጂ ኢትዮጵያን ተገነጣጥላ እኛ ዚህ እንቆያለን እናስተዳድራለን በሚል አይደለም። ያ የፖለቲካ ዘይቤ ነው። ስለዚህ የሚሉትን እንኳን ይዘው የመጡትን በቋንቋ የተመሰረተ አደረጃጀት እስከ መገንጠል የሚለውን መብት እንኳን ራሱን የማይፈቅዱም ነው የሚሉት ናቸው። ሌላው ደግሞ ጭቆናን ክሌም አርገው ተጨቁነናል በቋንቋችን ባህላችን የሚነገረውና የሚሰራበት የመሀል አገሩ የአማራው ባህል ነው። ገዢዎቹም አማሮች ናቸው በሚል ነው ቲፒኤልፍ እንቅስቃሴም የሚጀምረው። አዎ፣ እሱ ትክክል አይደለም። እሱ ሁሉ የፖለቲካ ነው እንጂ ታሪካዊ እና ማስረጃ ያለው አይደለም። የህዝብን ማነሳሻ፣ ህዝብን ማነቃቂያ ነው። ለንንን ያመጣሁላችሁ ለዚህ ነው። ኦክቶበር ሬቮሉሽን ለማንቀሳቀስ ስለፈለጉ ያንን አደረጉ። በኋላ ሲያሸንፉ ዞርባል ነው ያሉት። አንቀጽ ሰላሳ ዘጠኝ እንደዚሁ ነው። መገንጠል ትችላላችሁ እንደዚህ እንደዚህ ይላል እንጂ በስራ ላይ አውልም። ምን ያስፈልጋል እሱ ሁሉ ነው ነው የምለው በኩልነት የኢትዮጵያ ክፍሎች በእኩልነት ከተያዩና በሚዛናዊ በሆነ በፌዴራልና በተቀሩት አስተዳደሮች መካከል እኩልነት ሚዛናዊ የሆነ ይቋቋማል፣ ይቻላል። እሱ ከተደረገ ምንም አያስፈልግም። ችግሩ ምንድን ነው? እነዚህ ስልጣን ላይ በስልጣን የቆዩ ኃይል ያላቸው የወታደርም የአደረጃጀትም ኃይል ያላቸው በሸዋ፣ በትግራይ፣ በመሀል ሀገር የደረጁት ይሄንን አልተቀበሉም። እንዲቀበሉ ነው። እኔ ሶስት ቁጭ ብላችሁ ተነጋገሩ ነው። ሁለቱም ክፍል ቁጭ ብለው ይነጋገሩ። ሲነጋገሩ ግን የሚጠይቁትን ነገር ማወቅ አለባቸው። ስለዚህ ሶስቱ ነገሮች ያስቀምጫለሁ በመፍትሄ ደረጃ። እንግዲህ ያስቀመጧቸው ፖለቲካን በተመለከተ ሀብትን በተመለከተ ያስቀመጡት ሀሳብ አለ። የፖለቲካ ስልጣንን በተመለከተ ያስቀመጡት ሀሳብ አለ። አንድ ከቡድን ይልቅ የግለሰብ መብት መከበር ላይ መተኮር እንዳለበት። እንደገና ይቅርታ ላርግልሽ ላቋርጥሽ ና የግል መብት መከበር አለበት። በዛው አያይዞ ፌዴራላዊ የራስ አስተዳደር ሁለቱ ሁለቱ ሁለቱ በጣም አስፈላጊዎች ናቸው። የግል አስተዳደርን ይደግፋሉ። ለምሳሌ የቀድሞዎቹ የፖለቲካ ባለሙያዎች ይደግፋሉ። የትግራይ የአማራ በስልጣን ላይ ብዙ የቆዩት ይደግፋሉ እሱን የግል ግን፣ እዛ ላይ ሲመጣ ይሄ ፌዴራላዊ የራስ አስተዳደር ላይ ሲመጣ ወደኋላ ይላሉ። እሱ እሱ አስፈላጊ ነው ሁለቱም እኩል ናቸው ነው ምለው። እኔ ሁለቱም ልጠይቅ የነበረው እነኚን ሁለት ሀሳቦች ስራ ላይ ያዋሉ ሌላ ሀገር በምሳሌነት የሚጠቀሱ በዓለም ዙሪያ ያሉ ሀገሮች አሉና እስቲ በምሳሌ ያስረዱን እዚህ ያለንበት አሜሪካን። እሺ ምንም ጥያቄ የለው። አሜሪካን ቁልጭ አድርጎ ያሳያል። ኢትዮጵያ ውስጥ መደረግ ያለውን የግል ነጻነት አለ። እዚህ እንደምታውቁት በደንብ በየትም ቦታ ተዘዋውሮ ሰው ሊሰራ ይችላል፣ ሊኖር ይችላል። እኩል ዜግነት አለ። ነገር ግን አብሮ ከዚህ ጋር የሚሄድ ደግሞ ፌዴራል የራስ አስተዳደር አለ። ዊስካንስን፣ እኔ ያለሁበት አሁን ራሱን ነው የሚያስተዳድረው። ሚሽጋን፣ ሀምሳዎቹም ስቴትስ ራሳቸውን ያስተዳድራሉ ግን ሃምሳዎቹም ስቴት ውስጥ የሚኖሩ አሜሪካውያን እኛንም ጨምሮ እንደ ልቡ ተንሸራሽሮ የትም ሄዶ ይሰራል፣ ታክስ ይከፍላል። ኢትዮጵያ አሁን ልመልስሽ ወደ ኢትዮጵያ አስራ ሶስቱ ክፍለ ሀገሮች፣ የራሳቸው ህዝብ፣ የራሳቸው ኢኮኖሚ አላቸው ከደንድ ጀምሮ ጎጃም፣ ሸዋ፣ ጎንደር፣ ወለጋ፣ ሐረር፣ ሲዳሞ፣ እያንዳንዱን ብታይ። ስለዚህ ይሄ የዘር መከፋፈል ሳይሆን ወደ ነበረው ታሪካዊው አስተዳደር ሀገራዊ አስተዳደሮች ክፍሎች ቢሄድ ህዝቡ በሰላም ይኖራል። ምናልባት ተከታይ ጥያቄ ላንሳሎት። የአሁን ያነሷቸው ነጥቦች አድማጮችንም በያሉበት የሚያወያዩ ይመስለኛል። ወደ ቀድሞ ሁኔታ ይመለስ በጠቅላላው በደፈናው እንዳይሆን በጽሑፎ እንዳስረዱት እንዲያብራሩ ነው። እነኚህ የቀደሞ አስራ አራት አስተዳደሮች ወይም አስራ አራት አስራ ሶስት ኤርትራ የለም፣ አሁን ኤርትራን አውጥተው ነው። ከቀደሞ ጋር አያይዤ ነው አስራ ሶስቱ አስተዳደሮች ቀድሞ እንዳስተዳደር በራሳቸው የራስ አስተዳደር ነበራቸው ብለዋል። አዎ ከዛሬ አንጻር ግን ስናይ ቀድሞ የነበሩበት ስርዓት የቀዳማው ኃይለስላሴም ስርዓት ቢሆን በንጉስ የሚመራ ነው። ከዛ የተከተለው ደግሞ እንደምናውቀው አስተዳደሮቹ እያሉም ሶሻሊዝም ይካሄድበት የነበረው ነውና ከዲሞክራሲ ጋራ እንዴት እነኛ አስተዳደሮች ዲሞክራሲያዊ መሆን ስ ይችላሉ? ትዝታ ካነሳችው ጥያቄ ጋር አያይዘው ይመልሱት። በጣም ጥሩ ጥያቄ ነው። እኔ ወደ አስተዳደር ወደ እንትን። እሺ፣ ይቅርታ አለሽ አለሁኝ። እንደው ለማከል ነው አሉ ላይ ያነሳው ጥያቄ ላይ እንግዲህ ኢትዮጵያ ውስጥ ተጨቆን ከሚሉት ብሔረሰቦች አንጻር አሉላ ጠቀስ አርጎታል። በኃይለ ስላሴ ዘመነ መንግስት መሪ ተሹሞላቸው በንጉሰ ነገስቱ የሚላክበት ሁኔታ ነው። እርግጥ ነው በአከላለል ደረጃ ጠቅላይ ግዛቶች የራሳቸው መገለጫ አላቸው፣ የራሳቸው ወሰን አላቸው። ዞሮ ዞሮ ግን ሄዶ ይገዛቸው የነበረው ከኃይለ ስላሴ የተላከ ባለስልጣን ነው እና አሁን የራሳቸውን መሪዎች የሚያመነጩበትንም ሁኔታ ቢያብራሩ፣ ዲሞክራሲያዊውን መሰረት እንዴት ነው የሚያገኙት? እሺ በጣም ጥሩ። የተናገራችሁት ሁሉ ትክክል ነው። እኔ ወደ ድሮው አስተዳደር አከፋፈል ይመለስ ነው እንጂ ወደዛ አገዛዝ ይሄድ አይደለም። የራሳቸው ኢኮኖሚ ያላቸው ዲሞክራሲ እንዴት ነው የሚያገኙት ለተባለው፣ የራሳቸው ፌዴራላዊ የራስ አስተዳደር ይኖራቸዋል። በቀዳማዊ ኃይለ ሥላሴ ጊዜ፣ ከዛም በምኒልክ ጊዜ አንድ ምሳሌ ልስጣችሁ። ምኒልክ አጼ ምኒልክ ወለጋ ውስጥ አልገቡም። ቀረጥ ብቻ ነው የሚቀበሉት። አትግቡ፣ እኛ ውስጥ እኛ ራሳችንን ራሳችን እናስተዳድራለን፣ የሚገባዎት እንሰጣለን። አልገቡም። ቀዳማዊ ኃይለ ሥላሴም አልገቡም እዛ ውስጥ። ጅም አባጅፋርን ውሰድ። ለምን ይልክ መቶ ሺህ ጠገራ ብር ይሰጣሉ። አትንኩኝ፣ አትግቡ አሉ ጅም አባጅፋር። አገራቸውን ሀገራቸውን ያለሙ ነበረ። ራሳቸው አንሰጥም ያሉ ናቸው። የወታደር ኃይል የተላከባቸው የተደመሰሱትም እንደዚሁ ነገር ግን ያ አስተዳደር በኋላ እየተጠቀለለ እየተጠቀለለ ወደ አዲስ አበባ መጣ፣ ተያዘ። እሱ አያስፈልግም። እሱ ፌዴራላዊ አስተዳደር አይደለም። ይሄ ሕዝብ እያንዳንዱ አሉ እኮ እነዚህ አሁን ክፍሎች ዞን ነው ምን ይሏቸዋል? አየህ፣ ጎጃም አለ፣ ጎንደር አለ፣ ወለጋ አለ፣ እነዚህ ክፍሎች አሉ። ሕዝቡ በዛ የሚኖረው ሕዝብ የራሱ መሪ ይመርጣል። ራሱ ውስጡን የራሱን ለማስተዳደር የራሱን ሁለተኛ እሱን የሚወክል ወደ ፌዴራል ይልካል፣ አሜሪካን እንደሚያደርጉት አሁን በእያንዳንዱ ወረዳ የህዝብ ተወካዮች አሉ። አሜሪካ እንደገና እያንዳንዱ ስቴት ሁለት ሁለት ሰዎች ይልካል። ታውቃላችሁ ይህንን አድማጮች እንዲገለጽ ለማለት ነው። እነዚህ ሄደው ሰነት ይፈጥራሉ። ህግ መወሰኛና ህግ መምሪያ እንደሚባለው ነው። መምሪያ ውስጥ ይገባሉ በብዛት ሁለት ሁለት ዓመት የሚያገለግሉት መወሰኛ ውስጥ ይገባሉ። ይሄ ምንድን ነው የሚያመጣው? መወሰኛ ውስጥ ትንሿም ክፍለ ሀገር ትልቋም ክፍለ ሀገር እኩል መብት አላቸው። በህግ መምሪያ ህዝቡ ነው የሚወከለው፣ በህዝብ ብዛት ነው። እና ብዙ ህዝብ ያለው ብዙ ተወካዮች ይኖሩታል፣ መለስተኛ ህዝብ ያለው መለስተኛ ተወካዮች ይኖሩታል። ነገር ግን ይሄ ብዙሀኑ ጥቂቱን እንዳይጎዳ ሰነት ውስጥ ይያዛል። ሰነት በመወሰኛ ማለት ነው። በመወሰኛ ሁለት ሁለት ነው ያለው። ሁሉም እንደምታውቁት አሁን በአሜሪካን አንድ ህግ ሲተላለፍ ወደ በመምሪያ ይተላለፋል፣ መወሰኛ ይሄዳል። እንደገና ሁለቱ ደግሞ አንድ ላይ ኮሚቴ ይመርጡና ያስታርቃሉ። ይሄ ነው በእውነቱ ለኢትዮጵያ በአሁኑ ጊዜ ቻይና አይደለም አርአያ ለኢትዮጵያ በአሁኑ ጊዜ አርአያ መልካም አርአያ በልማትም በፖለቲካም አሜሪካን ነው። መልካም ምሳሌዎቹን አድማጮችን በያሉበት እንደሚያነሱና እንደሚወያዩባቸው ተስፋ እናደርጋለን። ይሄ እንግዲህ ብዙዎችም ማነጋገሩ ነው የዚህ አይነት ፕሮግራም ጠቀሜታውና ዶክተር ዳንኤል በመደምደሚያው የሚያነሱትን አንድ ትልቅ ጭብጥ መልሰንም ምርምር ቅድም ስለ ድርድር የተለያዩ ፍላጎቶችን ለማጣጣም የሚደረግ በተለያዩ ወገኖች መካከል ስለሚካሄድ የፖለቲካ አሰራር ይገልጻሉ። በእንግሊዝኛው ኮምፕሮማይዝ የሚባለውን ለመግለጽ ነው። በአንድ ቡድን ወይም ፓርቲ በብቸኝነት የሚመራ አምባገነን አስተዳደር ዛሬ ቦታ የለውም ይላሉ። የኢትዮጵያንም በዋቢነት ጠቅሰው ያለፉት አርባ ዓመታት ተሞክሮዎች ያን አይፈቅዱ የሚሉና አዎንታዊ የዲሞክራሲ አዝማሚያ በህዝብ ዘንድ ተቀባይነት ያላቸው አካሄዶች እየታዩ ነው፣ እያቆጠቆጡ ነው። ወጣቱ ትውልድ ያን የሚቀበልበት ሁኔታ እያሳየ ነው ይላሉ። ለኢትዮጵያ እድገትና ብልጽግና ተስፋ ሰጪ ሁኔታዎች መኖራቸውን ሲናገሩ ምን አይነት በተጨባጭ አሁን ካለው ሁኔታ ጋር ደጋግመን የምናነሳው በተጨባጭ ዛሬ በኢትዮጵያ ያለውን ሁኔታ ነውና፣ ይሄ መሰረታዊ ሁኔታ ዛሬ ባለበት እነኚህ ተስፋ የሚሰጡባቸው የቀደመውን ምርጫ ብንመለከት ከሁለት ሳምንት በኋላ ሌላ ምርጫ ይካሄዳል። ዘጠና ዘጠኝ ነጥብ ስድስት በመቶ አንድ ፓርቲ ያሸነፈበት ምርጫ ነው። የተመለከት ነው ወይም የመሰቀር ነው። እንዴት ሆኖ እነኚህ የሚሏቸው ነገሮች ትርጉም ሊኖራቸው ይችላል? እስከ ዛሬ ያለፉት ሀያ አምስት አመታት ያልሰሩ ናቸውና ወይም እውን ሆነው አልታዩምና። እሺ ምርጫ ዲሞክራሲ አይሰጥም፣ ይህን ማወቅ አለብን። ምንድን ነው የሚሰጠን? በጣም ጥሩ ዲሞክራሲ የሚሰጠው እነዚህ ሦስቱ ጉዳዮች ላይ በመደራደር አንድ ዘላቂ ሀሳብ ላይ መድረስ ነው። ሦስቱ ጉዳዮች ላይ የጠቀስኳቸው ላይ የፖለቲካ ፓርቲዎች አሁን ስልጣን ለመያዝ ኢትዮጵያ ውስጥ ያሉ ከኢትዮጵያም ውጭ ያሉ ስልጣን ላይ ለመቀመጥ የሚፈልጉ የፖለቲካ ቢሮዎች ላይ ነው መወዳደር እንጂ አገሪቷን ይዞ በአንድ ክፍል ወይም በአንድ ንጉሥ የማስተዳደር እርምጃ ጊዜ አልፎበታል ያልኩት ለዚህ ነው። የሚቀበል የለም። ዛሬ ዓለም አንድ ሆኗል። በኢንተርኔት በፌስቡክ ያያል ዓለም እንዴት እንደሚኖር፣ የተቀረው ህዝብ እንዴት እንደሚኖር ያያል እና ይፈልጋል እንደዛ ለመኖር። ይሄም ትክክል ነው። መፈለግ አለበት ለማደግ መፈለግ አለበት እና ይህ ሊሆን የሚችለው የፖለቲካ ኃይሎች አስተሳሰባቸውን ዘመናዊ ሲያደርጉ ነው። በድሮ አይነት መንግስት ለመያዝ የሚደረገው ትግል አይሰራም ያልኩት ለዚህ ነው። በምንም አይነት ዲሞክራሲ የሚመጣው ህዝብ በአንድ ላይ መንግስት፣ የራሱ የሆነ መንግስት ሲመሰርት ነው። ይሄንን መንግስት ሊመሰርት የሚችለው እነዚህ ሁሉ የፖለቲካ ድርጅቶች መንግስትንም ጨምሮ፣ በነገራችን ላይ ይሄን ያለውንም መንግስት ጨምሮ ተሰብስበው እነዚህ ሶስት ጉዳዮች ላይ ሲነጋገሩ ነው ስለ ግል ነጻነት፣ ስለ ፌዴራላዊ የራስ አስተዳደር ምንድን ነው የምናደርገው? ስለ ኢትዮጵያ ቋንቋዎች ምንድን ነው የምናደርገው? ስለ ኢኮኖሚና መሬት ምንድን ነው የምናደርገው? እነዚህ ሶስት ጉዳዮች ላይ ከተናገሩ ለፖለቲካ ቢሮዎች መወዳደር ይችላሉ። ዲሞክራሲ ይኖራል። መሰረቱን መጣል አለባቸው ነው። ይህ መሰረት ከሌለ ምርጫ ዲሞክራሲ አያመጣም። ቻውን አያመጣም ነው? ወይስ እንደው አስፈላጊነቱ ሊያንስ ይገባዋል ሊሉ ነው? አሁን ዲሞክራሲ ከሚፈለግበት አንጻር አሁን ባለው ሁኔታ እነዚህ ሶስት ጉዳዮች ካልተወያይቶ መንግስትም የተቀሩትን ፓርቲዎች ተሰብስበው እነዚህ ጉዳዮች ላይ ተነጋግረው ዲሞክራሲያዊት ኢትዮጵያ የዲሞክራሲያዊ አስተዳደር ካልመሰረቱ ምርጫ በየ አምስት አመት ቢደረግ ዲሞክራሲ አመጣም ኢትዮጵያ ውስጥ ብቻውን ማለት ነው፣ ብቻውን አመጣም ምርጫውም ዲሞክራሲያዊ ቢሆን እንኳ። አዎ፣ ምርጫ እኮ በጣም እዚህ አሜሪካን እንኳን እና የለም እንዴ አንዳንድ ፖለቲከኞች ህዝቡን እንዴት አድርገው እንዳይመርጥ ፍሎሪዳ ውስጥ እንዴት እንዳደረጉት እናውቅ የለም እንዴ። እና ይሄ ምርጫ ምርጫ ዲሞክራሲ አይደለም። ዶክተር ዳንኤል ግን እንደ መፍትሄ እኔ አንድ ተከታይ ጥያቄ ያለኝ ከህዝብ አንጻር ብዙ ጊዜ ስለ ኢትዮጵያ የሚጽፉ ወይንም የሚተቹ ልሂቃን ወይንም እንቆረቆራለን የሚሉ የኢትዮጵያን ችግር እንደ ችግርም አንስተው መፍትሄ ለመጠቆም የሚፈልጉ በቡድን በዘርም ይሁን በአመለካከት የተደራጁ ጥቂት ሰዎች ናቸው። ህዝቡ ስለ ራሱ አኗኗር በምን አይነት ትተዳደራለህ? ምንድን ነው የምትፈልገው? የሚለውን ተጠይቆ አያውቅም የሚል ትችት አለ። ብዙውን ጊዜ የኢትዮጵያን ህዝብ ምኞትና ፍላጎት እንዴት ማያያዝ ይቻላል ወደፊት እሱ ከሚተዳደርበት ስርዓት ጋር? በጣም ጥሩ ጥያቄ ነው። አመሰግናለሁ። የፖለቲካ ሰዎች፣ የፖለቲካ ባለሙያዎች እዚህም እንደምናያቸው ለህዝቡ ነው ምሰራው የሚሉት። ህዝቡ ኃይል ሲኖረው ነው ህዝቡን ነው ሄደው የሚለምኑት። እኮ እኮ ምረጠን ነው የሚሉት። ለምን መሰለሽ ምረጠን ነው የሚሉት? ሀብት አለዋ፣ ንብረት አለዋ፣ ፖለቲካ ተደማጭነት አለዋ። የኢትዮጵያ ህዝብ ምን አለው? ካልሰራም ይባረራል። ዳዴ መባረር ብቻ እስር ቤት ይጨምሩታል። ከወንጀል ከሠራ ህዝቡ ነው። ግለሰቡ ንብረት አለው እውቀት አለው የኢትዮጵያ ህዝብ ምን አለው? ምን የኢትዮጵያ እኮ አስተዳዳሪዎች ከጥንት ጀምሮ ንብረት አይሰጡትም። ንብረት ከሰጡት ንብረት ከያዘ ኃይል ይኖረዋል። ኃይል የለውም። የኢትዮጵያ ህዝብ ጥሩ ህዝብ ነው፣ ጨዋ ህዝብ ነው። ስለዚህ ፖለቲከኞች ይሄንን አይናገሩም። ለዚህ ነው እነዚህን ሶስት ጉዳዮች ያወጣሁት። ተነጋገሩ በዚህ ላይ። ስልጣኑ የእናንተ አይደለም፣ የህዝብ ነው። መሬቱ የግል ይሁን። መሬት የግል ሲሆን የፖለቲካ መብት አለው፣ የኢኮኖሚ መብት አለው። አይፈራም፣ አይሰደድም። ክልል ያመጣውን ችግር ልንገራችሁ ባጭሩ፣ ሶስት መቶ ሱቆች ነው የተቃጠሉት ደቡብ አፍሪካ። ጎበዝ ኢትዮጵያውያን፣ እነዚህ ከደቡብ የሚመጡ ናቸው። ሲዳሞ፣ ከሲዳሞ ሄዱ ናቸው ብዙዎቹ። ወደዛ በእግራቸው ነው የሚሄዱት። ኬንያ ይዛቸዋል፣ ዛምቢያ ያስራቸዋል። የተረፉት ወርደው ሱቅ ከፍተው ቀጥረው የደቡብ አፍሪካን ሰው ነው የቀጠሩት የሚያሰሩት። ይሄ የሚገላቸው በላስቲክ እያቃጠለ ያልተማረ እነሱን ሁሉ ቀጥረው የሚያሰሩት ለምንድን ነው? ነጻ ገበያ ስላለ ነው። እኔ ደቡብ አፍሪካ እናውቀዋለሁ። አሜሪካ ማለት እኮ ነው ኢኮኖሚው። እዛ ይሄዳሉ። ከዛ ሰርተው ገንዘብ ለራሳቸው፣ ለወገኖቻቸው ይልካሉ። ክልል ባይኖር ኖሮ አይሄዱም። ይሄዳሉ። በመላው ኢትዮጵያ ተዘዋውረው ሱቅ ይከፍታሉ። በመላው ከዛም በሀገራቸው የማምረትም መብት ይኖራቸዋል ይኖራቸዋል። ይሄንን ነው ፖለቲከኞቹ እንዲያወሩ መገፋፋት፣ ማስጨነቅ። ከዚህ ጋር አያይዘው ግን ይሄንን ስለ ሰፋፊ የእርሻ መሬትና ከውጭ ለመጡ ትላልቅ ኩባንያዎች ስለሚከራየውና ኢትዮጵያ ውስጥ ያለውን ነባሩን ተወላጁን ያፈናቅላል ስለሚለው ምን አስተያየት አሉት? በጣም ጥሩ አመሰግናለሁ። ይሄኛው ምንድን ነው ቅድም እንዳልኩት የመሬት ይዞታ ኢትዮጵያ ውስጥ መስተካከል አለበት። የመሬት ይዞታ እንዴት ነው? አሁን የሚያርሱ በእጃቸው የእጅ ራሽ ያላቸው የሚያርሱ በንብረት ሊሰጣቸው ይገባል፣ ካርታ ሊሰጣቸው ይገባል፣ የራሳቸው ገንዘብ ሊሰጣቸው ይገባል፣ እርሻ እንዲያለሙ፣ ቤታቸውን እንዲሰሩ፣ የእርሻ መሳሪያ እንዲገዙ በቅጠል ውስጥ መኖር የለበትም። በሳር ውስጥ መኖር የለበትም። ቤቱን እንዲሰራ መንግስት፣ ከዓለም ባንክ ከተለያዩ ቦታዎች መበደር ይችላል። ሰርቼ እበላለሁ በጉልበቴ ለሚለው መንግስት መሬት እንዲገዛ መቀማት አይደለም፣ ግዛ በእጁ ያለውንም በግል ንብረት እንዲያለማ ሲሰጠው ደግሞ ለረጅም ጊዜ ከፍሎ ወለድ ነፃ የሆነም ገንዘብ ቤቱን እንዲሰራ መሬቱን ደግሞ ተቀብሎ አትርፎ ሸጦ ዞር እንዳይል ከአምስት ዓመት በፊት መሸጥ አትችልም። ወሰን አቀብ ያደርግበታል አትችልም። ሌላው ይሄ ከውጭ የሚመጡ የውጭ ቴክኖሎጂ መጥፎ አይደለም። ነገር ግን ቅድሚያ መሰጠት ያለበት ለ ህዝቡ ለገበሬው አርሼ በላለሁ ለሚለው ለእሱ ነው። ደግሞ የእርሻ ባለሙያዎች እየመጡ የከብት እርባታ እንዴት እንደሆነ ይሄ አሁን ከብት አረባለሁ ብሎ ኢትዮጵያ ውስጥ እኔ አውቃቸዋለሁ። እኔ ደቡብ ኢትዮጵያን በጣም አውቃለሁ። ከቦረና ጉጂ የሚጣላው ከቦታ ቦታ እየሄደ በአንድ ቦታ ባለ ንብረት ሆኖ ዘመናዊ የከብት እርባታ ሊያቋቁም ይችላል። ይሄ ነው መልካም የህዝቡን የምጣኔ ሀብት አቅም ማጎልበት ቁልፍ መሆኑን በዚህም ተጽዕኖ ማድረግ የሚችል ህብረተሰብ ስለሚወጣው ያኔ ተሰሚነቱን የሚያገኛል ብለዋል። ትዝታ ቀደም ብላ ላነሳችው ጥያቄ ወደ መሰረታዊ ሀሳብ ለመልሶ ነው። ምናልባትም ሰው አድማጮቻችን ይህም ፕሮግራም የሚከታተሉ አድማጮች የሚነጋገሩበትም አወዛጋቢ የሚመስለኝን አንድ ጥያቄ ነው ማነሳው በመንደርደሪያው ዲሞክራሲ የሚባለው ጽንሰ ሀሳብ እንደ ዘበት የት የሚጣላል የት ነገር ግን የዋዛ አይደለም የሚሉና አድካሚና ማለቂያ የለሽ ጥረትን የሚፈልግ ስራ መሆኑን በታሪክ እንግሊዞች ለስድስት ዓመት ሲማሩት ለመገንዘብ ወይም ደግሞ ስድስት መቶ ዓመት ስድስት መቶ ማለት ነው ስድስት መቶ ዓመት ለመማር ተጨባጭነቱን ለመረዳት እንደፈጀባቸው ፈረንሳዮች ሁሉንም ማግኘት ፈልገው ሁሉንም እንዳጡ እና በጊዜ ውስጥ የሚሰራ ሂደት መሆኑን ይገልጻሉ። ገና ከመንደርደሪያው በሌላ ሀሳብ ዲሞክራሲ የሚለውን ጽንሰ ሀሳብ ደግሞ አንዳንዶች እንደ አሜሪካ ሁለት መቶ ዓመት እና ሶስት መቶ ዓመት ይፍጅ ግድ የለም ወሳኝ አይደለም የሚል መከራከሪያ የሚያመጡት ከዲሞክራሲ ይልቅ ብልጽግና ይመጣል እና የግድ ዲሞክራሲ ወሳኝም አይደለም የሚል መከራከሪያ የሚያነሱ ክፍሎች አሉ፣ ገዢውን ፓርቲ ወይም ደጋፊዎች ጨምሮ። እስኪ እዚህ ላይ አድማጮችም ጋር ምንተው ሀሳብ እናድርገው በእርግጥ ያለ ዲሞክራሲ ብልጽግና የህብረተሰብ እድገት ይገኛል፣ ይመጣል? እሱን ሁለተኛው ላይ ሊጀምር እሺ፣ እሱ ፖለቲካዊ አመላለስ ነው። መጀመሪያ እንልማት፣ ከዛ በኋላ ዲሞክራሲ ይመጣል ያሉት የፖለቲካ አነጋገር ነው። ልማትና ዲሞክራሲ አይነጣጠሉም፣ አንድ ናቸው። ምንም ልዩነት የላቸውም። ልማት ያለ ግለሰብ ነጻነት አይመጣም። በምንም አይነት መሬት የግል ካልሆነ ነጋዴው እንደ ልቡ ካልሄደ ከባንክ ሄዶ ካልተበደረ ሮሮውን ለመንግስት ካላሰማ እድገት የለም። ስለዚህ ዲሞክራሲና እድገት አይነጣጠሉም፣ አንድ ናቸው። ስድስት መቶ አመት ፈጅተዋል ላልከው፣ እኛ ስድስት መቶ ዓመት አያስፈልገንም። ለምን መሰለህ ምሳሌ አለ እኮ ይኸው፣ ፊት ለፊታችን ይታያል። የሚታየውን ነገር ለምን ጥሩውን ነገር አንቀበልም ነው። እነዛ እኮ ምንም አርአያ አልነበራቸውም የሚያዩት። ለዚህ እኮ ነው የተጋደሉት፣ ለዚህ ነው የተጫረሱት። እኛ መጋደል አለብን አርአያ እያለ ትክክለኛው ነገር እያለ ህዝቡ እየሸሸ ወደ ዲሞክራሲ ወደ ነጻነት አገር ሲሰደድ ህፃኑ ኢትዮጵያ ኢትዮጵያ እኮ ልትጠፋ ትችላለች። ወጣቱ ትውልድ እየሸሸ ነው። እኛ ሽማግሌዎች ነን። ወጣቱ ትውልድ እየሸሸ ያለቀ እየሞተ እኮ ነው። ይህ ባለበት ሁኔታ እጠብቁ ግድ የለም ዲሞክራሲ ኋላ ይመጣል የሚሉት ለራሳቸው ብቻ የሚያስቡ ሰዎች ናቸው፣ ለሀገሪቷ አያስቡም። ትዝታ የመጨረሻውን ጥያቄ አንቺ አንስተውታል፣ ቀደም ብለው እንደው። ዶክተር ዳንኤል ተፈራ እናመሰግናለን። በጣም ብዙ ትምህርቶችን ነው ያስጨበጡን። በመፍትሄ ሀሳብ የሚያስቀመጧቸው ብዙ አድማጮችን ሊጠቅሙ የሚችሉ ሊወያዩባቸው የሚችሉ ነጥቦችን አስቀምጠዋል። ቀደም ብለው ጠቅሰዋል፣ አንዱ እንግዲህ ኢትዮጵያውያንን የሚያጣላ የዚህ የባህል እና ቋንቋ ጉዳይ ነው እና እዛ ላይ ያሉትን መፍትሄ ትንሽ ተንተን አድርገው ይግለጹልንና የዛሬውን እናጠቃልላለን። እሺ፣ በጣም አመሰግናለሁ። ቋንቋ፣ ቋንቋዎች፣ ባህሎች ህዝብ ያቀራርባሉ እንጂ አራርቁም። ኢትዮጵያ ከሌሎች አፍሪካ ሀገሮች በጣም የታደለች ነች። በቋንቋ በኩል ብዙ ቋንቋዎች አሏት፣ ብዙ ባህሎች አሏት። በጣም ጥሩ የሆኑ ባህሎች ናቸው። ሁሉም በታሪኮ አመጣጥ አማርኛ የሁሉም መገናኛ ቋንቋ ነው። የራሱ ፊደልም አለው። ታሪክ አለው። የራሱ ሰዋስው አለው። በጣም የደረጀ ቋንቋ። የተቀሩ ደግሞ ታላላቅ ቋንቋዎች አሉ። አማርኛ ብቻውን አልኖረም። ማንም ቋንቋ ብቻውን አይኖርም፣ ይሞታል። ብቻውን የሚኖር ቋንቋ ተደባልቋል። አማርኛ ከኦሮሞ ከትግራይ፣ ከእንግሊዝም ወስዷል። አንዳንድ የሌለውን ቋንቋ ቢሮ፣ ለምሳሌ ይሄን የመሳሰሉትን እና ይህ ቋንቋ የጋራ ቋንቋ ነው። ኢትዮጵያ ውስጥ በመላው ኢትዮጵያ ይነገራል። ስለዚህ መበደር አያስፈልገንም። ፈረንሳይ አሁን ብዙ አፍሪካ ሀገሮች በፈረንሳይ በስፓኒሽ በፖርቹጊዝ በእንግሊዝ ነው የሚናገሩት። እኛ ራሳችን ቋንቋ አለን። ይሄ ለሀገር ኩራት ጠቃሚ ነው። የተቀሩት ቋንቋዎች ግን በብሔራዊ ደረጃ መከበር አለባቸው። እነዚህ ቋንቋዎች ኦሮምኛ፣ ሶማሊኛ፣ ሲዳምኛ፣ ጉራጌኛ፣ ትግርኛ፣ አፋርኛ ብዙ አሉ፣ ታላላቅ ታሪካዊ ቋንቋዎች። እነዚህን ማክበር ማበልጸግ በዩኒቨርሲቲዎች በሁለተኛ ደረጃ በአንደኛ ደረጃ አሜሪካን ስፓኒሽ ያስተምራል። ታውቃላችሁ፣ ይህንን አማርኛ ያስተምራሉ። እዚህ ዋሽንግተን አማርኛ ያስተምራል እንዴ! እኛ እንዴት ነው? ኦሮምኛ፣ ሶማሊኛ፣ ትግርኛ፣ ከፍኛ፣ እነዚህ የመሳሰሉ ታላላቅ ቋንቋዎች ዩኒቨርሲቲ ውስጥ መሰጠት አለባቸው። እንዲያውም እያንዳንዱ ተማሪ ቢያንስ ለመመረቅ ሁለት ከራስህ ቋንቋ የተለየ ሁለት ተማር መባል አለበት። ይሄ ህዝብ ያቀራርባል፣ ያዋድዳል፣ ያፋቅራል፣ ያጠናክራል አንድነትን ብሔራዊ አንድነትን። እሺ ዶክተር ዳንኤል በጣም አድማጮችን የሚያወያዩ ምናልባትም አዳዲስ ሀሳብ የሚፈነጥቁ ቀጣይ ውይይቶችን የሚጋብዙ ሀሳቦች ነው ያነሱት። ትዝታ አመስግነን እዝጋ በዊስኮንሰን ዩኒቨርስቲ ዋይት ወተርስ የምጣኔ ሀብት ፕሮፌሰር ዶክተር ዳንኤል ተፈራ ለጊዜው እናመሰግናለን። በጣም እግዚአብሔር ይስጥልኝ ዶክተር እኔም በጣም አመሰግናቸዋል። ወገኖቼ ደህና ሁኑ። አድማጮች፣ በወቅታዊ ርዕሶች ላይ የሚካሄዱ ሌሎች ውይይቶችና ቃለ ምልልሶችም በተከታታይ እናቀርባለን። ግርማይ ገብሩ ያደረገውን ሰፋ ያለ ቃለ ምልልስ በዘንድሮ ምርጫ ህወሓት ኢህአዴግ ወክለው በመቀሌ የሚወዳደሩትን ዶክተር አዲስ አለም ባሊማን ውይይት በነገው ምሽት እናቀርባለን። አሁን የሰዓቱን አጫጭር የዓለም ዜና ከአዲስ አበባ። የዩናይትድ ስቴትስ ልዩ ኃይል ምስራቃዊ ሶሪያ ውስጥ የሚገኘውንና ራሱን እስላማዊ መንግስት የሚለውን አማጼ ቡድን ከፍተኛ ጦር አዛዥ ገደለ፣ ባለቤቱን ማረከ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪና የቻይናው አቻቸው ዋንግ ይ በወቅቱ ጉዳይ ላይ ተወያዩ። የቀድሞ የግብፅ መሪ ፕሬዚዳንት ሞሐመድ ሞርሲና ሌሎች ከአንድ መቶ በላይ ግለሰቦች የሞት ፍርድ ተፈረደባቸው። የቡሩንዲው ፕሬዚዳንት ፒየር ንኩዚዛ ከስልጣናቸው ለማስነሳት የተዶለተውን መፈንቅለ መንግስት ያከሸፉትን የደህንነት ኃይሎች ትናንት ማታ በራዲዮ ባሰሙት ቃል አመሰገኗቸው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከፍልስጢማዊያኑ መሪ ማሐሙድ አባስ ጋር ዛሬ ቅዳሜ ቫቲካን ውስጥ ከ20 ደቂቃ በላይ ባካሄዱት ውይይት አባስን የሰላም መልእክተኛ ሲሉ አወደሷቸው። የመን ውስጥ ሳውዲ አረቢያ መራሹ ጣምራ ቡድን ሁጢ ሽምቅ ተዋጊዎችና የመንግስቱ ወታደሮች የተስማሙበት የተኩስ አቁም ነገ እሁድ ከማብቃቱ አስቀድሞ ዛሬ ቅዳሜ ግጭት ተፈጥሮ አያሌ ሲቪሎችን ጨምሮ የመንግስት ወታደሮችና ሽምቅ ተዋጊ ቡድን አባላት ሞቱ፣ ቆሰሉ። ዜናው አበቃ። ክቡራትና ክቡራን አድማጮች ለምሽቱ የያዝነውን በዚሁ ማጠናቀቃችን ነው። በነገው ምሽት ከሌላ ልዩ ፕሮግራም ጋር መልሰን እንመጣለን። ከቴክኒክ አቀናባሪ ጽዮን ግርማና